በትግራይ በሚገኙ አራት ዩኒቨርሲቲዎች የሚሰሩ ምሁራን በመሰረቱት ማህበር የስራ አስፈጻሚ አባል የሆኑት ዶክተር አርያ ገብረ ኢየሱስ ምሁራን በትግራይ ካሁን በፊት በምርምር ትምህርትና ማህበረሰባዊ አገልግሎት ይሳተፉ እንደነበር በመግለጽ ጦርነት ከተጀመረ ወዲህ ግን ምሁራን የህብረተሰቡ ችግር እንኳን ሊፈቱ ለራሳቸውም ችግር ውስጥ ነው ያሉት ብለዋል። ድሕረት ኲናት ብጅማሩ ግን እዚ ምሁር እዚ መደበኛ ስርሑ ገዲፉ ጦርነቱ ከተጀመረ ወዲህ ይህ ምሁር መደበኛ ስራውን ትቶ በችግር ውስጥ ነው የሚገኘው። ለምሳሌ አንድ ፕሮፌሰር የተከበረ ትልቅ አስተዋጽኦ ያበረከተ፣ አሁን በምግብ እጦት ምክንያት ለራሱና ቤተሰቡ መሆን የማይችልበት ደረጃ ደርሷል። ይህ ትልቅ ፈተና ነው። እሱ ብቻ አይደለም፣ በመድኃኒት እጥረት ችግር ውስጥ ያሉ ብዙ ምሁራን አሉ። አሁን ምሁሩ ይነጋል ወይ እያለ ነው የሚገኘው። እንደሚታወቀው በየቀኑ በድሮን ሰው እየተጨፈጨፈ ነው። ስለዚህ ነገ ኖራለሁ ወይ፣ ነገን አያለሁ ወይ ስጋት አለው። መፍትሄ የሚያመጣ የነበረ ተረጂ ሆኗል። ስምንት ወር ያለ ደሞዝ ለአንድ ወር እንኳን ቶሎ ካልደረሰ የተለያዩ ችግሮች የሚያጋጥመው ሰው ለስምንት ወራት ያለ ደሞዝ መቆየት ምን አይነት ችግር ሊገጥመው እንደሚችል የታወቀ ነው ነው ያሉት። በቅርብ ሳምንታት በትግራይ በሚገኙ ዩኒቨርሲቲዎች የሚሰሩ ምሁራን ያቋቋሙት ማህበር በአሁኑ ጊዜ በትግራይ ያለው ችግር እንዲፈታ ዘላቂ መፍትሄ ለማምጣት የሚያግዝ መሆኑ ዶክተር አርአያ ገልጸዋል። ይህ ማህበር በአሁኑ ጊዜ በትግራይ ሁሉም አገልግሎቶች መቋረጥና ሸቀጦችም እንዳይገባ መከልከል የዓለም ማህበረሰብ ጫና ፈጥሮ እንዲፈታው ለማድረግ፣ ሁለተኛ ደግሞ በትግራይ የደረሰው ጉዳት እንዲመዘገብ ማድረግ፣ ሶስተኛ ደግሞ ትግራይ ዳግም የመገንባት ስራ ላይ ማህበሩ የድርሻውን ለማበርከ ምልክት ነው፣ የተቋቋመው ብለዋል። ብርሃን ሀብተ የተባለች የማህበሩ ስራ አስፈጻሚ አባል በበኩሏም በአሁኑ ጊዜ የትምህርት ዕድል የነበራቸውና የምርምር ስራ ሲያካሂዱ የነበሩ ምሁራን የኮሚኒኬሽን አገልግሎት በመቋረጡ ስራዎቹ ተስተጓጉለዋል ብለዋል። በትግራይ ያለ ምሁራን ያለው ችግር ተቋቁሞ ማህበረሰቡ በተቻለ አቅም ያግዛል በማለትም ገልጸዋል። ብዛዕባ ኮሚኒኬሽን ብዛዕባ በአሁኑ ጊዜ ስለ ኮሚኒኬሽን ስለ ነፃ ትምህርት እድል በትግራይ ሆነን ማውራት ቅንጦት ነው። ምክንያቱም የሚበላ ተው መድኃኒትም አጥተው በየቀኑ እየረገፉ ያሉ ወንድሞቻችን ማየት ይቻላል። በኮሚኒኬሽን እጦት ትምህርት ላይ የነበሩ መቀጠል አልቻሉም። እንደ ምሁራን በሕዝባችን በሰማይና በምድር እየወረደ ያለ መከራ እኛም የእሱ አካል ሆነን ተቸግረናል፣ ተርበናል። ስለዚህ በዚህ ቦታው ላይ ስላለን ከተለያዩ ማህበራት ጋር ተባብረን ችግሩ ለዓለም ማህበረሰብ ለማሳወቅ ነው ዋናው ዓላማችን። እጅ ለእጅ ተያይዘን ምሁራን ተጋሩ ውጭም ውስጥም ያለነው አብረን እንሰራለን። ደሞዝ አልተከፈለንም፣ ተርበናል፣ ተቸግረናል። ከበባ ውስጥ ነው ያለነው። ዝም ብለን ግን መቀመጥ የለብንም። ምክንያቱም መደራጀት ኃይል ነው። ባለን ሙያ ህዝባችን ያጋጠመው ችግር ጥሶ እንዲወጣ የሁላችንም አስተዋጽኦ ይፈልጋል ነው ያለችው። ማህበሩ ከተመሳሳይ ማህበራት ጋር ተባብሮ የሚሰራ መሆኑም ተናግራለች። ዶክተር አባተ ካሳሁን የተባሉ የማህበሩ የመጀመሪያው መግለጫ ሲያቀርቡ በትግራይ ላይ ያለው የአገልግሎት መቋረጥ በተለይ በጤና ዘርፍ ያለው ችግር ሊፈታ ይገባል ብለዋል። አሁን ያለው ሁኔታ ጸረ ሰብአዊነት ነው ብለው እንደሚያምኑና የዓለም ማህበረሰብም ይህ ተረድቶ ጫና አሳድሮ ሊፈታው ይገባል በማለት ገልጸዋል። አብ ኩላ ትግራይ ዘሎ ህዝቢ ናይ ባንኪ በሁሉም የትግራይ አካባቢ ያለ ህዝብ የባንክ ስልክ፣ የመድኃኒት፣ የትራንስፖርት፣ ሌሎች የማህበራዊ አገልግሎቶች የማያገኝበት ህጻናት፣ እናቶች፣ የሚያጠቡ እናቶች፣ ነፍሰ ጡር እናቶች በቂ ምግብ የማያገኙበት እልቂት ስላለም በማጣታቸውም የማይበላ የሚባለው ነገር የሚበላበት ሁኔታ ስለደረስን ይህ ሁኔታ ግምት ውስጥ አስገብቶም የዓለም ማህበረሰብ አስቸኳይ ተግባራዊ እርምጃ እንዲወስድ ጥሪ እናቀርባለን ነው ያሉት። በተጨማሪም በትግራይ እየተካሄደ ያለውን የአየር ጥቃት ሰላማዊ ዜጎች ላይ ኢላማ እያደረገ በመሆኑ ሊቆም ይገባል በማለት ጥሪ አቅርበዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም